የባለብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እንሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ አርብ መስከረም 2 2011 ዓ ም ነው። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአዲስ አበባ ሀገረ ስብከትና የተለያዩ ማኅበራት በአዲስ አበባ ለመስከረም አራት ጠርተውት የነበረውን ሰልፍ አልራዘሙ። የዚህ ዜና ዝርዝር ቆየት ብሎ ይሰማል። በሌላ ቆይታ ወጣቶች ያለፈውን አመት ትውስታቸውንና የመጪውን ዘመን ተስፋቸውን የሚያጋሩበት ሰዓትም አለን። ብዙ ማህበረሰቦች ከመኖሪያ ቤታቸው ተፈናቅለው ብዙ ችግር ያዩበት አመት ነበረ። ሌላው ይቅር፣ ሰዎች እንደ ልባቸው ተንቀሳቅሰው ኑሯቸውን ማሸነፍ እንዳይችሉ የሆነበት አመት ነው። ብዙ መስራት እየቻሉ መስራት ያልቻሉበት አመት ነበረ። ወዘሪት ሳራ መሀመድን የሰማናት፣ ሙሉ ዘገባው እንዲሁ በምሽቱ ይደመጣል። የኪነ ጥበብና የቴክኖሎጂ ዓለምን የሚያስቃኙ መሰናዳዎችም አሉን። አብራችሁ እንድታመሹ የምንጋብዛችሁ ሀብታሙ ስዩምና ኤደን ገረመው ነን። በመጀመሪያ አጫጭር ዜናዎች እናስደምጣችኋለን። ኤደን ገረመው ከዜናዎቹ ጋር ትቆያችኋለች። ከዜናዎቹ ጋር ተመልሼ መጥቻለሁ። ዩናይትድ ስቴትስ የዋይት ሀውስ ቤተ መንግስት አቆይቶት የነበረውን በሚሊዮኖች ዶላር የሚቆጠር ገንዘብ ለዩክሬን ወታደራዊ ኃይል በእርዳታ መልክ ለመስጠት ተንቀሳቅሳለች። የዋይት ሀውስ ቤተ መንግስት በገለጸው መሰረት 250 ሚሊዮን ዶላር ከፔንታጎን ለዩክሬን ወታደራዊ ኃይል እንዲሰጥ፣ የውጭ ጉዳይ ሚኒስቴር ደግሞ ሌላ 141 ሚሊዮን ዶላር በገንዘብ እርዳታ መልክ እንዲያበረክት ተፈቅዷል። የዩናይትድ ስቴትስ የውጭ ጉዳይና መከላከያ ሚኒስቴሮች ለዩክሬን ማቅረብ ያለባቸውን ወታደራዊና የደህንነት እርዳታ በመስጠት ሂደት ላይ መሆናቸውን አንድ ከፍተኛ የአስተዳደሩ ባለስልጣን ገልጸዋል። ለዩናይትድ ስቴትስ ፕሬዚዳንትነት ለመወዳደር በሚያካሄዱት ዘመቻ ቀዳሚ ቦታ ላይ ያሉት አስር ተወዳዳሪዎች ትላንትና በተለያዩ ነጥቦች ላይ የሞቀ ክርክር አካሂደዋል። አቃቤ ሕግ የነበሩት የካሊፎርኒያው ሴኔተር ካሚላ ሀሪስ ትራምፕ የጥላቻና የማስፈራራት ተግባር ይፈጽማሉ በማለት ነቅፈዋል። በሁለት ዓመታት ተኩል የፕሬዝዳንትነት ጊዜያቸው ወቅት አስራ ሁለት ሺህ የሚሆኑ ውሸቶችን ተናግረዋል ሲሉ የቴክሳስ ክፍለ ግዛትን ወክለው የምክር ቤት አባል የነበሩት ቤቶ ኦሩክ በበኩላቸው የሚባለው ኤልፓሶ በተባለችው የክፍለ ግዛቲቱ ከተማ አንድ ሰው ባለፈው ነሐሴ ወር ላይ የሜክሲኮ ተወላጆችን ኢላማ በማድረግ ሀያ ሁለት ሰዎችን የገደለው በፕሬዝዳንታችን ተነሳስቶ ነው ብለዋል። የሚኒሶታ ሴኔተር ኤሚ ክሎ ባሸር ደግሞ ትራምፕ ከመምራት ይልቅ መዋሸት ይቀናቸዋል ብለዋል። በውድድሩ ቀዳሚ ቦታ የያዙት የቀድሞው ምክትል ፕሬዝዳንት ጆ ባይደን ሴኔተሮች ኤልዝበርት ዋረንና በርኒ ሳንደርስም በፕሬዚዳንት ትራምፕ ላይ የሰላ ነቀፊያን ነቀፍታን ሲያሰሙ አምሽተዋል። የአየር ንብረት ለውጥ አክቲቪስቶች የለንደኑ ሂትሮ አውሮፕላን ማረፊያ በረራዎችን ለማሰናከል ሲሉ በአቅራቢያው ድሮኖችን ማለትም ሰው አልባ አውሮፕላኖችን የማብረር እቅድ ቢኖራቸውም ዓለም አቀፉ የአውሮፕላን ማረፊያ ግን ዛሬም ክፍት ሆኖ ውሏል። አክቲቪስቶቹ ከሂትሮ አውሮፕላን ማረፊያ በአምስት ኪሎ ሜትር ርቀት ድሮኖችን ለማብረር አቅደው ነበር። ዓላማቸው የብሪታንያ መንግስት የካርቦን ልቀትን ለመቀነስ በርትቶ እንዲሰራ ግፊት ለማድረግ ነው። ይሁንና የድሮን በረራው ተሰናስሎ አውሮፕላን ማረፊያው መደበኛ ስራውን እንደቀጠለ ሮይተርስ የዛሬ አገልግሎት ዘግቧል። የአክቲቪስቶቹ ቡድን በገለጸው መሰረት አውሮፕላን ማረፊያው የመጀመሪያዎቹን የድሮን በረራን ለማሰናከል የበረራ መስመር ምልክቶችን የማፈን እርምጃ ወስዷል። በአውሮፕላን ማረፊያ ላይ ከተሞከረው ወይም ከተቃጣው ተግባር ጋር በተያያዘ ሁለት ሰዎች ዛሬ ተይዘዋል። ትላንትና ደግሞ አምስት ታስረዋል። አድማጮች ለሰዓቱ የያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ ፕሮግራሞች ጋር አብራችሁን አምሹ። ጋቢና የአዲሱ ትውልድ ድምፅ፣ ከአሜሪካ ድምፅ ወደ እናንተ እየቀረበ ይገኛል። አብራችሁን አምሽ የምንላችሁ ሀብታሙ ስዩም እና ኤደን ገረመውነን። አሁን ወደ ቀዳሚው ዘገባ እናመራለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አዲስ አበባ ሀገረ ስብከትና የተለያዩ ማህበራት በአዲስ አበባ ለመስከረም አራት ጠርተውት የነበረውን ሰልፍ ማራዘማቸው ተሰምተዋል። አስተባባሪ ኮሚቴው በጉዳዩ ላይ እየሰጠው መግለጫ የተከታተለው መለስካቸው አምሃ ዝርዝር አለሁ። የሰላማዊ ሰልፉ አስተባባሪ ኮሚቴ ዛሬ ምሽት በሰጠው መግለጫ እንዳተተው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ኢትዮጵያን እንደ ሀገር ከገነቧት የተለያዩ አካላት አንዷ ናት። እንዲያውም የሀገሪቱን ታሪክ ከቤተ ክርስቲያነቱ ታሪክ ለይቶ ማየት በእጅጉ አስቸጋሪ እንደሆነም በጽሑፍ የተነበበው መግለጫ ያስረዳል። ለሀገሪቱ የተለያዩ የባህልና የእውቀት ዘርፎች ቤተ ክርስቲያነቱ ያደረገችውን አስተዋጽኦም ይዘረዝራል። በአሁኑ ጊዜ ይህ ሁሉ ተረስቶ እንዲያውም በቤተ ክርስቲያነቱ ላይ በሕይወትና በንብረት ከፍተኛ ጉዳትና ሥቃይ ያስከተሉ አያሌ ጥቃቶች የተፈጸሙ መሆናቸውን ይገልጻል። የኮሚቴው መግለጫ ይህንን በሰላማዊ ሰልፍ ለመቃወም ለመስከረም አራት ቀን ቀጠሮ ይዞ የነበረ ቢሆንም ከጠቅላይ ሚኒስትሩ ጀምሮ ከተለያዩ የፌዴራልና የክልል የመንግስት አካላት ጋር ያደረገው ውይይት የሰላማዊ ሰልፉን ቀን ወደፊት ለመግፋት እንዳስወሰነው ተናግረዋል። አቶ ሰይፉ አለማየሁ በብዙዎቹ ውስጥ ያለው የመንግስት አካላት ቃል ከመግባት የዘለለ እርምጃ ላይወስዱ ይችላሉ የሚለው ስጋት እኛም ውስጥ ስላለ ከላይ ያልናቸውን ጥያቄዎቻችንን በቅድመ ሁኔታ ጭምር አቅርበን እስክንወያይና የሚመጣውን ተግባራዊ ለውጥ ለመመልከት እስክንበቃ ድረስ ለመስከረም አራት ቀን 2011 ዓ ም የጠራ ነው ሰላማዊ ሰልፍ በሁለት ወራት በመገፋት የተገባልን ቃል የተገባልን ቃል የማይተገበር ከሆነ አሊያም የሚያረካ ካልሆነ ለጥቅምት 30 ቀን 2012 ዓ ም ሰላማዊ ሰልፉን በሰፊው የምናደርግ መሆኑን እንገልጻለን። መግለጫው አክሎ አገሪቱ አንዳንዱ የፈለገውን ከሕግ የተጻረረ ተግባር በተለይ በኦርቶዶክሳውያን ላይ እየፈጸመ ያለ አንዳች ጠያቂ የሚኖርባት ሌላው ደግሞ ስለ ሀገርና ስለ አንድነት በሚወስደው ኃላፊነት የተሞላበት አካሄድ እየተገፋ ከሌሎች ጋር ሲገነባት በኖረው አገር ላይ ባይተዋር ሆኖ የሚሳደድባት አገር መሆኗ ተቋጭቶ፣ በቤተ ክርስቲያን ላይ እጁን ያነሳ ሁሉ የሚጠየቅባት፣ የቀሰረባት ሁሉ የሚሰበሰብበት፣ ለፍትሕ የሚተጋ መንግሥት ያለባት አገር ስትሆን መመልከት ሕልማችን ነው ብሏል። የኮሚቴው መግለጫ አክሎም የእንቅስቃሴውን ዓላማ ያስረዳል። እየጮህን ያለነው የኦርቶዶክሳውያን ብቻ ሰላም ይከበር ብለን አይደለም። የእምነት ነጻነት ሰፍኖ ሀገራችን በእምነታቸው የተነሳ የተደፉ አንገቶች ቀና ብለው ሁሉም በመከባበር የሚኖርባት ሰላማዊ ሀገር ስትሆን ለመመልከት ነው። ይህ እስኪሆን ድረስ ከራሳችን እምነት ተከታዮች ጎን ብቻ ሳይሆን በእምነታቸው የተነሳ ከሚገፉት ጎን ሁሉ በማስመሰል መንፈስ ሳይሆን ከአያት ቅድማያቶቻችን በወረስ ነው ለፍትሕ የመወገን መንፈስ አብረን እንቆማለን። ለዚህ ነው ጉዟችን ኦርቶዶክስን ብቻ ሳይሆን አገርን ጭምር ለመታደግ የታለመ ነው የምንለው። የአስተባባሪ ኮሚቴው ጋዜጠኞች ለቀረቡ የተለያዩ ጥያቄዎች መልስ ሰጥተዋል። የታቀደው ሰልፍ ከኦሮሚያ ቤተ ክህነት ጥያቄ ጋር ግንኙነት እንዳለው፣ ከኮሚቴው አባላት መካከል ለእስር የተዳረገ እንደሌለና ኮሚቴው ይህንን ከፌስቡክ እንደተመለከተው ተገልጸዋል መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ጋቢና ቪኦኤ ነው እያዳመጣችሁ የምትገኙት አድማጮቻችን። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። የተሸኘው 2011 ዓ ም መልካምና መልካም ያልሆኑ ክንውኖች የተስተናገዱበት አመት ሆኖ ቆይቷል። እነዚህ ክንውኖች ደግሞ በክፉም በጥሩም የወጣቶችን ህይወት የመንካታቸው ነገር እሙን ነው። ይህንን የሚያስዳስሱ የወጣቶች አስተያየቶችን ከተለያዩ የኢትዮጵያ ክፍሎች እየሰበሰብን እናስደምጣቸዋለን። ለዛሬ ከመስፍን አራጌ ጋር ወደ ደሴ እናቀናና ከወጣቶች ጋር እናወጋለን። ወጣት ሰራ መሐመድ ኑሮዋን አዲስ አበባ ላይ ታደርግ እንጂ በዓልን ተወልዳ ባደገችበት ደሴ ከተማ ከወላጆቿ ጋር ነው የምታሳልፈው። ለወጣቷ የተጠናቀቀው አመት ስኬትም ስጋትም የተቀላቀለበት ነበር። የባለፈው አመት በከፊል ጥሩ ነበረ። በ2010 ተመርቂ በ2011 ስራ ጀምሬ ራሴንም ሆነ ቤተሰቦችን ለማስተዳደር ች ያለውና መልካም ጎን ነበረው። ጥሩ ነበር። የዩኒቨርሲቲ ቆይታዋን በስራ ሟሽታ ስኬትን ያጣጠመችው ወጣት በሀገሪቱ የተለያዩ አካባቢዎች የሆነውና ሲሰማ የነበረው ግን ሰላሟን እንዳወቀ አልጠበቀችም። ብዙ ማህበረሰቦች ከመኖሪያ ቤታቸው ተፈናቅለው ብዙ ችግር ያዩበት አመት ነበረ። ሌላዊ ቀር ሰዎች እንደ ልባቸው ተንቀሳቅሰው ኑሯቸው ማሸነፍ እንዳይችሉ የሆነበት አመት ነው። ብዙ መስራት እየቻሉ መስራት ያልቻሉበት አመት ነበረ እና ይህንም በጣም አስፈሪ ና አሳዛኝ ነበር ለኔ። በተለይ በከፍተኛ የትምህርት ተቋማት የደረሰው ግጭት ለሰው ህይወት መጥፋት፣ ለንብረት ውድመት ምክንያት መሆኑ የአገሪቱን አደራ በሚረከበው ትውልድ ላይ ያሳረፈው ጠባሳ የጎላ ነው ትላለች ወጣት ሳራ በዩኒቨርስቲ ውስጥ ተማሪዎቹ ተጨናንቀው እንዲማሩ ለመጪው ትውልድ ክፉ የሆነ ወይም መጥፎ ነገር እንዳለ እየነገርናቸው ያለንበት ዘመን ላይ ነበር የነበር ነው። ስለዚህ ይህ ነገር ማስወገድ አለብን ብዬ አምናለው ወደ ሌላው የከተማዋ ነዋሪ እንሸጋገር። ውብሸት አሰፋ እባላለሁ፣ የደሴ ከተማ ነዋሪ ነ በተለይ እኛ ከሌሎች ጓደኞቻችንና የደሴ ከተማ ከምንሰራቸው በጎ ተግባራት አንጻር የተሻሉ ስራዎችን በ2011 ሰርተን ጭምር ያለፍንበት አመት ነው። በአሶሳ ዩኒቨርሲቲ ሞቶ ለነበረው ወንድማችን የደሴ እና አካባቢ ያሉ ህብረተሰቦችን በማስተባበር ሀገር ውስጥም በውጭም ያሉትን ኢትዮጵያውያኖች በማስተባበር የተሻለ ነገር ያገኘንበት ነው። የማህበራዊ ድረ ገጾች የተጫወቱትንም አሉታዊና አዎንታዊ ገጽታ ገረ መንገዳቸውን ዳሰውታል። ሁለት ሺ አስራ አንድ በተለይ መረጃ አካባቢ ያለው በሀገራችን ትልቅ መጥፎ ጠባሳ ጥሎ ያለፈበት ሁኔታ ጭምር አለ። በተለይ ሰው ከሚዲያ ከማህበረሰብ ሬዲዮኖች ከትላልቅ ሀገር አቀፍ ከሆኑ ሚዲያዎች ሶሻል ሚዲያ በጣም የመከታተል እንትን አለ። በዛው ልክ ግን እውነቱን አጥርቶ ከሚሄድም አንጻር በተለይ ትልቅ ችግር የነበረ በት ሁኔታ ሶሻል ሚዲያ ያው ባለቤትም የለውም ማንጻፈውም ምን ያለውም ጭምር የሚል የህግም ተጠያቂነት ስለሌለበት በአብዛኛው ሰው የፈለገውን ጭምር እውነት በሚመስል ጽሁፍ ይጽፋሉ። ሰው ያንን እውነት የመሰለውን ነገር ተቀብሎ የተለያየ ነገር ሲፈጽም ያየንበት ነው። በተለያዩ ክልሎች በደረሰው አሳዛኝ ጉዳት ላይ የማህበራዊ ድረገጾች እጅ ረጅም እንደነበር ጠቁመዋል። ፖለቲካሊም፣ ማህበራዊም ኢኮኖሚካሊም ቢሆን እንደዚህ አይነት ጽሁፎች ተጽፈው ብዙ በሀገራችን ላይ ያስቀመጠው ጠባሳ መጥቀስ ይችላል። ሶማሌ ላይ ሶሻል ሚዲያ ያሳደረውን ተጽዕኖ ማየት እንችላለን። ደቡብ ላይ አሁን በቅርብ ላይ ሶሻል ሚዲያ ያሳደረው ተጽዕኖ ማየት እንችላለን። ኦሮሚያ ሶሻል ሚዲያው እንዴት እያሽከረከረው እንደሆነ ጭምር ማየት እንችላለን። አማራም ክልል እንደዚሁ ኢኮኖሚካሊም አንዱ ክልል ከአንዱ ክልል እንዳይገናኝ አንዱ ማህበረሰብ ከአንዱ ማህበረሰብ ጭምር ለዘመናት የነበራቸው ዝምድና እንዲሸረሸር ጭምር ሶሻል ሚዲያ የተጫወተው መጥፎ ተጽዕኖ ትልቅ ጠባሳ ጭምር በ2011 ጥሎ ያለፈ ነው። በወሎ ዩኒቨርሲቲ የጥርስ ህክምና መምህርና በደሴ ሆስፒታል የጥርስ ሐኪም የሆኑት ዶክተር ወንዶ ሶንታዬ ለረጅም አመታት ልዩነትን ለማጉላት በተደረገው ስራ ህዝባዊ በዓላት እንኳ የአንድ እምነት ክብረ በዓል እንደሆኑ በማስመሰል አንድነታችን አደጋ ላይ እንዲወድቅ ተደርጓል ባይ ናቸው። በዓሉ አዲስ አመት፣ በተለይ የሁላችንም የዘመን መለወጫ በዓል ነው። ሌላ አዲስ ዘመን የምንቀበልበት በዓል ነው። ስለዚህ ትልቁ የጋራ ሴታችን ነው፣ አንዱ እንደ ኢትዮጵያዊ። ምክንያቱም እምነታችን ማንነታችንን አይገልጽም። እኔ ለምሳሌ ሙስሊም ነኝ፣ ግን አረብ አይደለሁም፣ ኢትዮጵያዊ ነኝ። ስለዚህ ኢትዮጵያዊ የሆኑ እነዚህ ትላልቅ ሴቶችን ከማክበር ደኋላ ወደ ኋላ የሚያስብለን ነገር የለም። ግን በተሰሩ ስራዎች ልዩነቶቻችንን በማስፋት አንድነታችንን በመሸርሸር እንዲተከፋፍለን ለሌሎች መጠቀሚያ እንድንሆን በተሰሩ ስራዎች ተቃውሞቻችን፣ ማህበራዊ እሴቶቻችን በመሸርሸራቸው ምክንያት ይህ እንደዚህ አንድ ጎራ የመያዙ ነገር አለ። ኢትዮጵያዊ ማንነታችንን የማያጎሉ የስም አወጣጦች ማስተዋላቸውን የሚናገሩት ዶክተር ወንዶሰን ይህም ትውልዱ በማንነቱ ላይ ያለው መተማመን እንዲሸረሸር እንዳደረገው ጠቁመዋል። ከልጆቻችን ስም አወጣጥ ብንጀምር ብዙ የኛ የማይመስሉ ነገሮች ናቸው። አሁን የተንጸባ ያሉት አብዛኞቹ በተለይ ከሕክምና ሙያ ውስጥ በመሆኔም ብዙ ልጆችን አገኛለሁ እና በወላጆች ጋማ አብረው ይመጣሉ። በብዛት ሲመጡ ስሞቹን ግራ ይገባኛል እና ምን ማለት ነው ምናምን ስላቸው፣ አንዳንዶቹ ምን ማለት እንደሆነ በትክክል አይረዱም። ለምሳሌ እኔ አራት ልጆች አሉ። እንደው የሚያቆኝ ሰዎች ሲሰሙ ሁለት ነው ያለ ሉ ይችላሉ። ከሁለት ሳምንት በኋላ የሚመጡ ሁለቱ ንሶች አሉ። የመጀመሪያው ልጅ አቢሲኒያ እንደሰን፣ ሁለተኛው ሐበሻ ቀጥለው። ከሁለት ሳምንት በኋላ የሚመጡ ልጆች ደግሞ ሉሲና ጊዮን ይባላሉ። እና እኔ ሙስሊም ነኝ፣ ግን አቢሲኒያ እስኪ ከአቢሲኒያ የሚበልጥ ስም ወይም አቢሲኒያ የክርስቲያን ስም ነው አቢሲኒያ የሙስሊም ስም ነው ነው የሚለው ማን ነው? ኢትዮጵያዊ ነው። ከዚህ የበለጠ ስም ማን ነው? እኛነታችንን ከፍ አድርገን ነው መገንባት ያለብን። ስሜያ ይጠቀስ ያለችው ወጣት ደግሞ አመቱን ከፖለቲካ ተዋናዮች ና አክቲቪስቶች ተጽዕኖ ጋር በማነጻጸር የምትለዋላት ፖለቲከኞች ና እነዚህ አክቲቪስቶች ብለን የምንላቸው የምንጠራቸው ሰዎች በሁለት መንገድ ነገሮችን ሲያንጸባርቁ ያየንበት መንገድ አለ። በጥሩም ጎኑ፣ በመጥፎም ጎኑ ማለት ነው። በጥሩ ጎኑ ከታች ያለውን የህዝቡን ንቃተ ህሊና ህዝቡ የፈለገውን ነገር እንዲያንጸባርቅ ህዝቡ የፈለገውን ነገር እንዲያወጣ ያለውን የውስጡን ነገር በመረዳት ያወጡበት ሁኔታ አለ። ህዝቡን እንዲያውቅ ያደረጉበት መንገድ አለ። ነገር ግን ደግሞ የህዝቡን አመለካከት የውስጡን በመረዳት የራሳቸውን ስልጣን ለማራመድ ክብርና ዝናን ለራሳቸው በማትረፍ ማለት ነው ህዝቡን ወደማይፈለግ መንገድ፣ ወደ ብጥብጥ፣ ወዳልተፈለገ ነገር ሲመሩ ያየንበት ሁኔታ አለ። አስተያየቶቹ የተነሱት ጥያቄዎች፣ የተነሱት ችግሮች በምን መልክ ይፈታ ይላሉ። ይሄ ያለፍንበት መከራ ለሁለት ሺህ አስራ ሁለት መደላድል ሊሆን ይችላል። ይህንን ካለፍን ሁለት ሺ አስራ ሁለት የተሻለ ነገር ማስቀመጥ የማንችልበት ሁኔታ እንደሌለ ሁለት ሺ አስራ አንድ ጭምር አስተምሮናል። ስለዚህ ያለችን አንድ ኢትዮጵያ ናት። ይችን ኢትዮጵያ ሁላችንም ተዋደንም ተፋቅረንም ሀገራችን ሰላሟ ተጠብቆ እድገቷ አድጎ ሁሉም በተሰማራበት ሙያ ጭምር ለሀገሩ የተሻለ ነገር የሚያበረክትበት አመት እንዲሆን እመኛለሁ። የሃይማኖት አባቶች ችግሩን ይፈታሉ ተብሎ የታሰቡ ትልልቅ ሰዎች ነገሮችን አስተካክለው መስመር አስይዘው አመቱን መልካምና ጥሩ ነገር እንዲሆን ማድረግና ማስተካከል አለባቸው ናቸው ብዬ አምናለሁ። የትናንት ማንነታችንና የትናንትና ታሪካችንን በመመርመር ነገ ተመልሰን ወደነበርንበት ከፍታ መውጣት አለብን ብዬ አስባለሁ። እነዚህም የሚያበጣብጡ ሰዎች አመለካከታቸውን ቀይረው ለመንግስትም ጥሩ ግብዓት ይሆናሉ የሚሉትን መውሰድ ያለበትን ነገር እንዲወስድ ማስተላለፍ አለባቸው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ፣ ከደሴ መስፍን፣ እናመሰግናለን። እያዳመጣችሁ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። ቀጣዩ ዘገባችን እንግዲህ ወደ ቴክኖሎጂ ወስደናል። አነስ ባለ ዋጋ የእጅ ስልኮችን እየሸጡ ካሉ አምራቾች ውድድር እየበረታበት ያለው አፕል በካሊፎርኒያ አመታዊ የምርት ማስታወቂያ መድረክ ላይ የሚታወቅባቸውን አይፎን ስልኮች አዳዲስ ሞዴሎችን አስተዋውቋል። የሪቻርድ ግሪን ዘገባ ሀብታሙ ስዩም እንደዚህ ያሰማናል። That want the most sophisticated technology that really pushes the limits. We have geda technology አዲስ ምዕራፍ ከፋች እንደሆኑ የተነገረላቸው ስልኮች አይፎን 11፣ አይፎን 11 ፕሮ፣ አይፎን 11 ፕሮ ማክስ ይሰኛሉ። እነዚህ ስልኮች ሦስተኛ ካሜራ የተገጠመላቸው ሲሆን ከተፎካካሪያቸው ሳምሰንግና ህዋዊ ስልኮች ጋር እንደሚያስተካክላቸው ታምኗል። የአፕል ምክትል የግብይት ጉዳዮች ፕሬዚዳንት ፊል ሽለር በእነዚህ ሦስት ካሜራዎች አስገራሚ የፈጠራ ቁጥጥር ይኖራቸዋል ለምሳሌ የቴሌፎቶ ሌንሱን ተጠቅማችሁ ወዳነጣጠራችሁት ነገር የበለጠ ልትቀርቡ ትችላላችሁ። አልያ ደግሞ ሌላኛውን ሌንስ በመጠቀም ሰፋ ያለ ስፍራ ለመቅረጽ፣ ሰፋ ያለ ታሪክ ለማስቀረት ይቻላችኋል። እጅግ ሰፊ ቦታን የሚቀርጸው ሌንስ ተጠቅማችሁ ደግሞ በዙሪያው ያሉ ነገሮችን ሁሉ በካሜራችሁ ለማስቀረት ትችላላችሁ፣ ነው ያሉት። በሚያስደምም መልኩ አፕል የአይፎን 11 የመግዣ ዋጋ ወለልን 700 ዶላር አድርጎታል። ባለፈው ዓመት ያወጣቸው የአይፎን ኤክስ ሞዴሎች መነሻ ዋጋ 750 ዶላር ነበረ። ከፍ ከፍ ያሉት ሞዴሎች ደግሞ ከ1000 ዶላር በላይ ሲሸጡ ሰንብተዋል። የዋጋ ቅናሹ ደንበኞች አዳዲስና ውድ የሆኑትን ስልኮች ከመግዛት ይልቅ አሁን በያዟቸው ስልኮች የመጽናታቸውን ሁኔታ ለመቀየር ያቀደ ነው ተብሏል። ዋይኒላም የቴክኖሎጂ ጉዳዮች ተንታይ ናቸው። ስልክ ለመግዛት ብለው በሺዎች ዶላሮች ውስጥ የተነከረው አሉ። ለሚቀጥሉት ሁለት ወይንም ሦስት ዓመታት አዲስ ስልክ ላይገዙ ይችላሉ። ስለዚህ በጣም አስቸጋሪ ነበረ። የአሁኑ ጥረት የቀደመው ዘመን የስልክ ባለ ባለንብረቶችንና የአፕል መታወቂያ ከሆነው አይኦኤስ ስልክ ስራ ተጠቃሚዎች ውጪ ያሉትን ቀልብ መያዝ ነው ነው ያሉት ስራ አስኪያጅ ቲም ኩክም አዲስ ስልክ ወይንም የተሻሻለውን አይፓድ የሚገዙ የአንድ ዓመት የአፕል ቴሌቪዥን መርሃ ግብሮችን በነጻ እንደሚያገኙ ተናግረዋል። በተለያዩ ዘውጎች ውስጥ የሚወድቁ ፊልሞች የሚታዩበትን መርሃ ግብር ሌሎች ደንበኞች በወር አምስት ዶላር እየከፈሉ መጠቀም እንደሚችሉም ተሰምተዋል። ይህ እርምጃ አፕል ኔትፍሊክስን ከመሰሉ ሌሎች የበይነ መረብ መዝናኛ አስተላላፊዎች ቀጥተኛ ፉክክር ውስጥ እንዲገባ ያስችለዋል ተብሏል።

ሰዎች ባዳ ዳቦ ሞሰም ሞልቶ በካን ካለው ጠጅ ወጡ በዓይነት በዓይነት ሲያውድ ከማጅቱ ተናፋጊ ባህል ዋዜማው ድንቀቱ ያውዳመት ዋዜማው ወ ያውዳመት ዋዜማው አድማጮቻችን በማዳመጥ ላይ ያላችሁት ከአሜሪካ ድምፅ የሚተላለፈውን የጋቢና ቪኦኤን መሰናዶ ነው። ትናንት የኢትዮጵያ አዲስ ዓመት በደመቀ ሁኔታ ተከብሯል። እኛም እንግዲህ እዚህ በምንሰራበት ቦታ ያለውን አከባበር በፎቶ አስቀርተነዋል። ምናልባት በኢንስታግራም እና በፌስቡክ ገጾቻችንም እናጋራችኋለን። እናንተም እንዴት እንዳከበራችሁት እንዴት እንዳለፈ በተመሳሳይ እንዲታጋሩን እንጋብዛለን። በመቀጠል ወደ ኪነ ጥበቡ ሰፈርና ጎራ እንላለን። ሁለት ሺ አስራ አንድ ለኢትዮጵያ የሙዚቃ አድማጮች መልካም ዓመት ነበር ብንል ብዙ ሰው የሚስማማ ይመስለኛል። በቀለም በስልት የተለያዩ የሙዚቃ ስራዎችን ብዙ ወጣቶች ለአድማጮች አቅርበዋል። ከእነሱ መካከል የተወሰኑትን እኛም ወደ መሰናዳችን እየጋበዝን ተጫውተናል። ዛሬም በተመሳሳይ በልዩ የሙዚቃ አቀናቀን ብቅ ያለችን ስት ሙዚቀኛ ይዘን መጠናል። ጸድይ ትባላለች ሰው የተሰኘ ያለበቧ በቅርቡ ተለቋል። ከኤደን ገረመው ጋር የሚያደርጉትን ቆይታ እኔም እናንተም እንግዲህ እንሰማለን። እንደ ጠዋት ጀንበር ቀኔ ስላፈካው ፍቅርህን ፈለኩት የግሊን አረገው የፍቅር ሚዛኑ ለማን እንዳ Get off እድገቷና ውልደቷ መሀል አዲስ አበባ ላይ የተማረችውም አዲስ ከተማ ነው። ከመቀሌ ዩኒቨርሲቲ በማኔጅመንት ተመርቃለች። ማንጎራገርና መደነስ የጀመረችው ገና በልጅነቷ መሆኑን ትናገራለች። በቅርቡ ሰው የተሰኘ በአይነቱ ለየት ያለ የአፍሮቢትና የሬጌ ቅልቅል አልበም ለአድማጮች አድርሳለች። ጸደኒያ ብርሃኑ ወይም በመድረክ ስሟ ጸዲ ለጓደኞች ዘፍን ነበር። ከአዲስ ከተማ ጀምሮ፣ ከዛም በፊት የወዳጆች ጊዜ ላይ ኤለመንተሪም እያለሁ ዘፍን ነበር። እንደ ስራ ግን መንገዱን የከፈተልኝ ኢትዮፒክ ሬዲዮ ሾ የድምፅ ውድድር ላይ ተማሪ እያለሁኝ ተወዳድርኩኝ። መቀለ ዩኒቨርሲቲ ነበርኩኝ። እሱ ውድድር ላይ አሸናፊ ነበርኩኝ። እዛ በኋላ ያው በደንብ እንደ ስራ እያሰብኩ እየጻፍኩ ገራሲን ስራዎች መስራት ጀምርኩ ማለት ነው። ፐርፎርም ማድረግ የጀመርኩት ተማሪ እያለሁ መቀለ ዩኒቨርሲቲ ተማሪ እያለሁ መቀለ ዩኒቨርሲቲ እያለሁ ያጠናሁት ማኔጅመንት ነበረ። ከዛ አዲስ አበባ ስመጣ ማኔጅመንት ሁሉም አላረኩም። አዲስ አበባ ሲመጣ ላይ ሙዚቃ ክለብ ውስጥ መጫት ጀመርኩ ነው ሲያወሩ ስላንተ ብዙ እያሉ ነው እንደራሱ ያወራሉ ችላ ይሉሃል በነሱ ያሳብቀሃል ሲያወሩ ስላንተ ብዙ ሉባክ ባንድ፣ ማህሬ ብራዘርስ አህዱ በየአይነቱ ባንድ ውስጥ እየተጫወተችና ና በሙዚቃ ስራ ራሷን እየመወረደች የቆየችው ጸዲ ከአልበም ስራዋ በፊት ማነህና ልሸነፍ የተሰኙ ነጠላ ዜማዎችን አድማጮች ጋር አድርሳለች። ወደ አልበም የመጣሁት ከሁለቱ ነጠላ ዜማዎች በኋላ ነው። ማነህና ልሸነፍን ከዛ በኋላ ህልሜ ትንሽ ከፍ አለ እና አልበም ወደ መስራቱ ሀሳብ ገባ እና ሁልጊዜ የራሴ አልበም እንዲኖረኝ ይፈልግ ነበረ። ከሲንግሎች በኋላ ቀጥታ ወደ አልበም ስራ ወገብቼ እና አልበሜ ላይ አስራ ሁለቱን ትራክ የሰራው ሲርቤል ነበር፣ ወይም አጼ ቤትስ ነው። አስራ ሶስተኛውን ትራክ የሰራው ደግሞ ኤንዲ ቤተ ዜማ ይባላል። በማሲንቆ ሀዲንቆ የሚባል ሙዚቀኛ ተሳትፎበታል። ግጥምና ዜማ የራሴ ነው። ይህ ነው እንግዲህ የራሷን ግጥምና ዜማ ራሷ የምትጽፈው ጸዲ የሙዚቃ ትምህርት መማሯን ጠይቄያት ነበር። ምንም አይነት የሙዚቃ ትምህርት አልወሰድኩም፣ ሙዚቃ አበክሬ ከመስማቴ መጣ ነው ትላለች። ሙዚቃ ተምሬ አላቅም፣ ግን በጣም ከልጅነት ጀምሮ መዝሙርም ዘፈንም እየሰማሁ ነው ያደግኩት እና አማርኛ ላይ ደግሞ እነ ጂጂን፣ ዘሪቱን፣ ማህሙድን ከድሮዎቹ ሰማ ነበረ። እንግሊዝኛ ላይ እነ ሪሃናን ሰማ ነበር። ድሮ ያው የምትሰሚ ነገር ነው መጨረሻ ላይ ተጠራቅሞ የአንቺ ማንነት የሚፈጥረው በትምህርት ምንም አልተማርኩም ከልጅነት ጀምሮ ግጥም ጽፍ ነበረ ግጥም ጽፌ የግጥም ወይም ደግሞ የስነ ጽሁፍ ምሽት ላይ ወይ ፕሮግራም ላይ ምናምን አቀርብ ነበረ ያለ ዜማ ማለት ነው እዛ በኋላ ግን አንዳንድ ጊዜ መንገድ ላይ ዜማ ቀዳለው ትምህርት ቤት እያለው አስተማሪ እያስተማረ ቀስ ጊዜ ዜማ ቀዳ ነበር አስታወሳለሁ እንዳይጠፋብኝ ማለት ነው እና ሁል ጊዜ አብሮኝ ያለው ሰው ያልኩበት ምክንያት አንደኛ በሁሉም የዘፈኖች ሀሳብ ውስጥ ሰዎች አልፈዋል። ጊዜ ያስባለው የሰዎች ስሜቶች ተጠራቅመባቸዋል ዘፈኖቹ ላይ። ሁለተኛም ደግሞ የተነሳው ሀሳብ ትልቅ ነው። ሀገሬ ሰው ነው ነው የሚለው አንድ ባዶ መሬት ላይ ምንም አይነት ነገር ቢኖረው ያለ ሰው መኖር ይሰብተዋል። ለዛ ነው ሀገሬ ሰው ነው ወይም የሰው ፍቅር ሰው ነው እንደ አልበም ሀሳብ እንዲነሳ ስለፈለግኩኝ ሰው ብያዋለሁ ማለት ነ ለአልበሜ መጠሪያ ያደረግኩት ሰው የሚለው ሀሳብ ግዙፍ ነው። መጀመሪያ ሰው መሆን ይቀድማል የምትለው ጸዴ የአልበሟን መውጣት ተከትሎ በምሽት ክለብ ውስጥ መስራት ማቆሟንና ለኮንሰርት እየተዘጋጀች መሆኑን ነግራኛለች። ስታጠቃልልም ይህንኑ የአልበማ መጠሪያ የሆነው ሰው የተሰኘ ሙዚቃ ለአድማጮች ጋብዛለች። And I talk in London with my crow. I bet so. you I'm i gonna ሄደን በጣም እናመሰግናለን። ከጸዲ ጋር ያደረግሽ ቆይታ በጣም ደስ ይላል። የሚያምር ሙዚቃም የሰማን ይመስለኛል። መልካም እድል እንመኝላታለን። ሌሎች ወጣቶችም እንዲህ በኪነ ጥበቡ ዓለም የተለያዩ ቀለሞችን የተለያዩ ነገሮችን ሲያሳዩ እየተከታተልን ማቅረባችን ይቀጥላል። ለዛሬ ልንሰነባበት ነው። ከአድማጮች ጋር በሙዚቃው እንሰነባበታለን። ከዛ በፊት አብረናቸው የቆየነው ሀብታሙ ስዩምና ደንገረመው ነበርን። እንግዲህ ሀብታሙ በዓሉን እንደነገርካቸው ቅድም በዓሉን በዚህ በስራ ላይ ሆነን ነው ያሳለፍነው። እንዴት እንዳሳለፍን በፌስቡክ ገጻችን ላይ ገብታችሁ እዩ አት ቪኦኤ አማሪክ ብላችሁ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በዓሉን እንዴት እንዳሳለፋችሁ አካፍሉን። አዲሱ ዘመን ደግሞ የሰላም የጤና ዘመን እንዲሆንላችሁ እየተመኘን እንሰናበታለን። ሞክብልያ ብሄሮ ነው የዛሬ አቀናባሪ፣ እንዳይረሳ ተናደሩልን።